ይህ የአሜሪካ ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ። የተከበራችሁ አድማጮች፣ ተመልካቾች እንዲሁም ተከታዮቻችን በሙሉ በያላችሁበት፣ ሰሎሞን አባተ ነኝ። ለመጪው አንድ ሰዓት አብሬያችሁ የምቆየው በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ በቀጥታ የሚተላለፈላችሁ የሐሙስ ሚያዝያ 13 2014 ዓ ም ስርጭታችን ጀመረ። ችግሮችን በሰላም ለመፍታት ዝግጁ መሆኑን የኢትዮጵያ መንግሥት አስታውቋል። ከኮሚሽነር ባንኮሌ ጋር የተደረገው ውይይት ላይ በሀገራችን ያለውን ችግር በሰላማዊ መንገድ ለመፍታት መንግስት ባለው ፍላጎት የተነሳ የእስረኞች መፈታት፣ የአስቸኳይ ጊዜ አዋጅ መነሳት፣ የድርድር ኮሚሽን መመስረት፣ እርዳታን በዘላቂነትና በማቋረጥ ሁኔታ ለማድረስ የተወሰደው አቋም ለሰላም መንግስት ያለውን ቁርጠኝነት እንደሚያሳይ ገልጸውላቸዋል። አምባሳደር ዲና ሙፍቲ ናቸው የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ። ከዜናው ቀጥሎ ዘርዘር ያለ ዘገባ ይዘናል። በጦርነትና በግጭቶች የተጎዱ የጤና ተቋማትን በሚመለከት ሚኒስቴር መስሪያ ቤት የሰጠው ማብራሪያ ዛሬ፣ እንዲሁም አርባ ምንጭ ላይ የተለቀቁ የባልደራስ መሪዎች፣ የፕሬስ ነፃነትና የሳይበር ህግ በናይጄሪያ በዚህ ምሽት ከያዝናቸው ዘገባዎች መካከል ይገኛሉ። ዝግጅቶቻችንን ወይም አጠቃላይ ስርጭታችንን በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ ላይቭ አት ቪኦኤ አምሐሪክ ብላችሁ በቀጥታ መከታተል ትችላላችሁ። ፕሮዲውሰሩ ኤልያስ አስማረ ነው። ለምሽቱ በስቱዲዮ መሳሪያዎች ላይ ኦድሪስ ሬጅስ አለ። በቪዲዮ መሳሪያዎች ላይ ረብ ማክሌን አለ። በዌብና ማህበራዊ መገናኛዎች ላይ አበባየሁ ገበያዋለች። አሁን የሰዓቱን ዋና ዋና የዓለም ዜና እንስማል። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ዩናይትድ ስቴትስ በዩኤስኤድ ወይም በዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት በኩል በሰሜን ኢትዮጵያ እየተካሄደ ባለው ግጭት የተጎዱ ወገኖችን ለመርዳት ወደ 313 ሚሊዮን ዶላር የሚጠጋ ተጨማሪ እርዳታ እየሰጠች መሆኑን ድርጅቱ ዛሬ ባወጣው መግለጫ አስታውቀዋል። በአፋር አማራና ትግራይ ክልሎች እየተካሄደ ያለው ግጭት ወደ ዘጠኝ ሚሊዮን የሚጠጉ ሰዎችን ለከፍተኛ የምግብ እጥረት ያጋለጣቸው ሲሆን ወደ ሁለት ሚሊዮን የሚጠጉ ሰዎች ደግሞ እንዲፈናቀሉ ማድረጉንም ድርጅቱ አስታውቀዋል። በትግራይ ብቻ ዘጠና ከመቶ የሚሆነው የክልሉ ሕዝብ እርዳታ የሚሻ ነው ያለው መግለጫው በሶስቱም ክልሎች ወደ አንድ ሚሊዮን የሚደርሱ ሰዎች በሚቀጥለው ሰኔ ከፍተኛ ረሃብ ለመሰለ አደጋ ሊጋለጡ መቻላቸውን አመልክተዋል። ዛሬ ይፋ የተደረገው አዲሱ እርዳታ ወደ ሰባት ሚሊዮን ለሚጠጉ ሰዎች አስቸኳይና የተመጣጠነ ምግብ እንዲያገኙ የሚያደርግ ሲሆን የማህበረሰባዊ ጤና ተቋማትን ለማጠናከር የሚውል መሆኑም ተነግረዋል። ጦርነት ውስጥ ባለችው ትግራይ ዕድሜያቸው ከአምስት ዓመት በታች የሆኑ ቢያንስ 1900 የሚደርሱ ህፃናት በተመጣጠነ የምግብ እጥረት መሞታቸውን በክልሉ ጤና ባለሥልጣናት የተሰናዳውን ጥናት መሠረት ያደረገው የአሶሽየትድ ፕሬስ ዘግበዋል። ጥናቱ እንደ ኤሮፓ አቆጣጠር ካለፈው ዓመት ሰኔ እስከ ዘንድሮ ሚያዚያ አንድ ድረስ በትግራይ ክልል ያለውን ሁኔታ የተመለከተ መሆኑ ተዘግበዋል። ጥናቱ አሁን በአማራ ክልል ቁጥጥር ስር የሚገኘውንና ምዕራብ ትግራይ የተባለውን አካባቢ የማያካትት መሆኑን የአሶሺየትድ ፕሬስ ዘገባ አመልክተዋል። በጥናቱ የተሳተፉት አንድ ሐኪም ብዙዎቹ ወላጆች ልጆቻቸውን ወደ ጤና ማዕከላቱ ሊያመጡ ባለመቻላቸው በምግብ እጥረት የሞቱት ሕፃናት ቁጥር በጥናቱ ከተጠቀሰው በላይ ሊሆን እንደሚችል አስታውቀዋል። በትግራይ ከሚገኘው 5.5 ሚሊዮን ሕዝብ 90 ከመቶ የሚሆነው እርዳታ የሚፈልግ ሲሆን ከዚህ ውስጥ 115 ሺህ የሚሆኑት በከፍተኛ የምግብ እጥረት ስር የሚገኙ መሆናቸውን የተባበሩት መንግስታት ሪፖርት ያመለክታል። ትግራይ ክልልን በማስተዳደር ላይ የሚገኘው አካል መሪ የሆኑትና የክልሉ ፕሬዚደንት መሆናቸውን የሚናገሩት ዶክተር ደብረጽዮን ገብረ ሚካኤል ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ግልጽ ደብዳቤ ጽፈዋል። በድርጅቱ የግንኙነት ገጽ ላይ ባሰፈሩት ባለአራት ገጽ ደብዳቤያቸው በኢትዮጵያ በሁሉም ዘርፍ እያሽቆለቆለ ነው ያሉት አሳሳቢ ሁኔታን ዘርዝረዋል። በትግራይ ያለው የሰብአዊ ሁኔታ እንደ ቅድሞ ሁኔታ ሊቀመጥ የሚችል አለመሆኑን ጠቅሰው መንግስታቸው ለሰብአዊነት ሲባል ሰላም ለማውረድ ቢስማማም በሌላ ወገን የተገባው ቃል ተግባራዊ አለመደረጉን አስታውቀዋል። ደብረ ጽዮን በማጠቃለያቸው የሰላም አማራጭ የማይኖር ከሆነ የትግራይን ምድር ሲኦል ያደረገውን እገታ ለመስበር ወደ ሌሎቹ አማራጮቻችን በድጋሚ ለመመለስ እንገደዳለን ብለዋል። በደቡብ አፍሪካ የአገሪቱ ትልቅ ወደብ ላይ ጉዳት ያደረሰው የጎርፍ አደጋ አፍሪካ ወደ ቻይና የምታደርገውን የውጭ ንግድ በተለይም እንደ ኮባልትና ሊቲየም ማዕድናትን ሊያስተጓጉል መቻሉን ባለሙያዎች አመለከቱ። የ400 ሰዎችን ሕይወት የቀጠፈውና ወደ 40,000 የሚደርሱ ሰዎችን ያፈናቀለው የጎርፍ አደጋን ተከትሎ የደቡብ አፍሪካው ፕሬዝደንት ሲሪል ራማፎሳ በዚህ ሳምንት የአስቸኳይ ጊዜ አዋጅ አውጀዋል። ከባዱ ፈተና በጎርፍ ከፍተኛ ጉዳት የደረሰበትን የአገሪቱን ትልቁ ወደብ በድጋሚ ስራ ላይ እንዲውል ማድረግ መሆኑን ፕሬዚደንቱ ገልጸዋል። የደርባን ወደብ በአገሪቱ ትልቁና በአፍሪካ ከፍተኛ እንቅስቃሴ የሚበዛበት የመርከቦች ማስተናገጃ ነው። ለአገራችን ኢኮኖሚ ወሳኝ የሆነው ይህ ወደብ ከፍተኛ ጉዳት ደርሶበታል ብለዋል ፕሬዝደንቱ። በደቡብ አፍሪካ ዓለም አቀፍ የውጭ ጉዳዮች ተቋም የቻይና አፍሪካ ግንኙነት ከፍተኛ ተመራማሪ የሆኑት ኩባስ ቫን ስታደን እንዲህ ይላሉ። ሀያ ከመቶ የሚሆነውን የቻይናና የአፍሪካ ንግድ የሚተላለፈው በደርባን በኩል ነው። ይሄ በተለይ ከዲሞክራቲክ ኮንጎና ዚምባብዌ የሚመጡ እንደ ኮባልት ነሐስና ሊቲየም የሚመሳሰሉት ማዕድናትን ያካትታል። ወደ ወደቡ የሚያደርሰው መንገድ በቀን አስራ ሦስት ሺህ ከባድ ተሽከርካሪዎችን የሚያጓጉዝ ሲሆን በአሁኑ ሰዓት ዘጠኝ ሺህ የሚደርሱ ኮንቴነሮች በወደቡ መከማቸታቸው ተገልጸዋል። በዚህ ወደብ በደረሰው ጉዳት ከፍተኛ ጉዳት የሚደርስባት የደቡብ አፍሪካ ትልቋ የንግድ ሸሪክ የሆነችው ቻይና መሆኑ ተመልክተዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የሩዋንዳ ፍርድ ቤት ዛሬ ረቡዕ በሰጠው ውሳኔ ሰራተኞቹን በዛፍ ግንድ ላይ ጠፍሮ በማሰር ሊገርፋቸው ሞክሯል የተባለውን አንድ ቻይናዊ የማዕድን ኢንጂነር በ20 ዓመት እስራት መቅጣቱ ተነገረ። ሰዎችን በማሰቃየት የተከሰሰው ቻይናዊው ሱን ሹጂን ሁለት የሩዋንዳ ሰራተኞቹን ዛፍ ግንድ ላይ ያሰረበት የቪዲዮ ምስል ባለፈው ዓመት በማኅበራዊ ሚዲያ ላይ ሲዘዋወር እንደነበር ተመልክተዋል። ሱጂን ሁለቱ ሰራተኞች የራሱ ከሆነው ድርጅት ማዕድናትን ሰርቀዋል ሲል ተናግረዋል። በሩዋንዳ የቻይና ኤምባሲ በወቅቱ የሱጂንን ድርጊት ኮንኖ መግለጫ ማውጣቱ ተመልክተዋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ለዩክሬን ተጨማሪ የ800 ሚሊዮን ዶላር እርዳታ እንደሚሰጡ ዛሬ አስታወቁ። እርዳታው 144,000 ጥይቶችን ጨምሮ የከባባድና መለስተኛ የጦር መሳሪያዎችን የሚያካትት መሆኑንም ፕሬዝደንቱ በዛሬው የዋይት ሀውስ መግለጫቸው አመልክተዋል። ዩናይትድ ስቴትስ ባለፈው ሳምንት ተመሳሳይ መጠን ያለው እርዳታ ይፋ ማድረጓ ተገልጿል። አዲሱ እርዳታ በምስራቅ ዶናባስ ግዛት ለሚካሄደው ወሳኝ ውጊያ ከፍተኛ አስተዋጽኦ እንደሚያደርግም ተመልክተዋል። በሌላም በኩል የሩሲያው ፕሬዝደንት ቭላዲሚር ፑቲን ዛሬ ሐሙስ በዩክሬን ማሪፑል ከተማ የሚገኘው የብረት ፋብሪካ እንዳይደበደብ አዘዋል። ፋብሪካው የመጨረሻዎቹ የዩክሬን ተዋጊዎች የሚገኙበት ስፍራ መሆኑም ተመልክተዋል። ፑቲን በቴሌቪዥን በተላለፈ ስብሰባ ላይ ለመከላከያ ሚኒስትራቸው ሰርጌይ ሾይጉ የሩሲያ ኃይሎች ፋብሪካውን ዝንብ እንኳ ሾልኮ እንዳይወጣ አድርገው መክበብ አለባቸው። ያ ከሆነ ስፍራውን መደብደብም ሆነ የሩሲያን ወታደሮች ለአደጋ አሳልፈው መስጠት አያስፈልግም ብለው መናገራቸው ተሰምተዋል። መከላከያ ሚኒስትሩም ለፑቲን በኦቨስታል ፋብሪካ ውስጥ 2000 የዩክሬን ወታደሮች መኖራቸውን ገልጸው ቁልፍ የሆነው ወደብና የተቀረው የማሪዮፖል ከተማ ሙሉ በሙሉ ነፃ መውጣቱን አስታውቀዋል። እስራኤል ከፍልስጤማውያን ግዛት ወደ ግዛቷ የተተኮሰውን ሮኬት ተከትሎ ዛሬ ሐሙስ ንጋት ላይ በማዕከላዊ ጋዛ የአየር ጥቃት ማካሄዷን የእስራኤል ወታደራዊ ምንጮች አስታወቁ። ምንጮቹ የእስራኤል ጦር አውሮፕላኖች የጥበቃ ኬላውንና ከምድር ስር የተቀበረውን የሮኬት ማምረቻውን ሞተር መምታታቸውን አስታውቀዋል። በጥቃቱ በአካባቢውን የሚቆጣጠሩት የሐማስ እስላማዊ ቡድኖች ይዞታ የሆኑት ሁለት የማሰልጠኛ ካምፖች መመታታቸው ተነግረዋል። በጥቃቱ የደረሰ ጉዳት አልተገለጸም። ቀደም ሲል ከጋዛ ወደ እስራኤል የተላከ ሮኬት በአንድ መኖሪያ ቤት ላይ መጠነኛ ጉዳት ማድረሱ ቢነገርም የደረሰ ጉዳት አለመኖሩም ተመልክተዋል። ለቀናት በቀጠለው የሮኬት ጥቃት ኃላፊነቱን የወሰደ አካል አለመኖሩም ተገልጿል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራቸውን ቆዩ። ደረጀ ደስታ ነው የሰዓቱን ዋና ዋና የዓለም ዜና ያሰማን። የምትከታተሉት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። በ19 እና በ21 ሜትር ባንድ፣ በ19 እና በ25 ሜትር ባንድ አጭር ሞገድ፣ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ላይ ነው ያለ ነው። በዌብ ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ብላችሁ ዝግጅቶቻችንን በቀጥታ መከታተል ትችላላችሁ። ሐሙስ ሚያዝያ 12 ሚያዝያ 13 2014 ዓ.ም። አውራምባ ማህበረሰቡ አምሳኛ ዓመቱን አከበረ። ትልቁ ሀብት ግን ሰው፣ ሁለተኛ ደረጃ ገንዘብ ምንድነው? ራስክን የምሸፍንበት ደካማ የምታግዝበት? የቸገረን ነገር ምታሟላበት ሁለተኛ ደረጃ ገንዘብ ብለን እያለ የአውራምባ መስራች ዙምራ ኑሩ ናቸው። በዚህ ምሽት ዝርዝር ያለ ዘገባ ይዘናል። አሁን ለምሽቱ ከያዝናቸው ዘገባዎች ወደ አብይ ርዕስ እንለፍ። ኢትዮጵያን ችግሮች በሰላም ለመፍታት መንግስቷ ዝግጁ መሆኑን አስታውቋል። የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ባለፈው ሳምንት ውስጥ ከአፍሪካ ሕብረት የሰላም የፖለቲካና የጸጥታ ጉዳዮች ኮሚሽነር ባንኮሌ አዴዮ ጋር ተገናኝተው በዚሁ ጉዳይ ላይ መምከራቸውን የውጭ ጉዳይ መስሪያ ቤቱ ቃል አቀባይ አምባሳደር ዲና ሙፍቲ ለጋዜጠኞች ዛሬ ተናግረዋል። ኢትዮጵያ ውስጥ ባጋጠሙ ጦርነትና በሌሎችም ድርቅ በመሳሰሉ ችግሮች ምክንያት ወደ 24 ሚሊዮን የሚጠጋ ቁጥር ያለው ሰው ለአስቸኳይ እርዳታ ጠባቂነት መጋለጡን አምባሳደር ዲና ሙፍቲ አክለው ገልጸዋል። በተጨማሪም ከኢድ እስከ ኢድ በሚል ለተሰየመ የኢትዮጵያ መንግስት ጥሪ በውጭ ያሉ ኢትዮጵያውያንና ትውልደ ኢትዮጵያ ምላሽ እየሰጡ መሆናቸውን አምባሳደሩ አክለው ተናግረዋል። ሩሲያ ኤምባሲ ላይ ለሩሲያ በውትድርና ለመመልመል ተሰልፈው ስለነበሩ ኢትዮጵያውያንም አምባሳደር ዲና ተናግረዋል። ኬኔዲ አባተ የአምባሳደር ዲና ሙፍቲን መግለጫ ተከታትሎ የሚከተለውን ዘግቧል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት ሳምንታዊ መግለጫ አቶ ደመቀ መኮንን ባለፈው ሳምንት ከአፍሪካ ሕብረት የፖለቲካ የሰላምና ጸጥታ ጉዳዮች ኮሚሽነር አምባሳደር ባንኮሌ አዴወዬ ጋር ውይይት ባደረጉበት ወቅት የሕብረቱ ኮሚሽን የኢትዮጵያን ጉዳይ በተመለከተ የሚከተለውን አቋም አድንቀው መንግስት ችግሮችን በሰላም ለመፍታት ዝግጁ መሆኑን እና ለዚህም ከህብረቱ ጋር እንደሚሰራ መግለጻቸውን ተናግረዋል። ከኮሚሽነር ባንኮሌ ጋር የተደረገ ውይይት ላይ በሀገራችን ያለውን ችግር በሰላማዊ መንገድ ለመፍታት መንግስት ባለው ፍላጎት የተነሳ የእስረኞች መፈታት በተለይ ከፍተኛ የፖለቲካ ሰዎች የአስቸኳይ ጊዜ አዋጅ መነሳት፣ የድርድር ኮሚሽን መመስረት፣ እርዳታን በዘላቂነትና በማቋረጥ ሁኔታ ለማድረስ የተወሰደው አቋም ለሰላም መንግስት ያለውን ቁርጠኝነት እንደሚያሳይ ገልጸውላቸዋል። ከዚህም አልፎ የአፍሪካ ልዩ ልኡክ ፕሬዚደንት ኦባሳንጆ የቀድሞ የናይጄሪያ ፕሬዚደንት ለሰላም በዚህ አካባቢ እየተመላለሱ የሚያደርጉትን ጥረት የአፍሪካ ኮሚሽንም ሆነ ኢትዮጵያ እንደሚደግፍና ጥረታቸው የተሳካ እንዲሆን በመንግስት በኩል ያለው ፍላጎት ተገልጾላቸዋል። መንግስት ለሰብአዊነት በሚል ግጭት ማቆሙን ይፋ ካደረገ በኋላ ወደ ትግራይ ክልል በየብስ የሚደረገው የሰብአዊ ድጋፍ አቅርቦት አነስተኛ ስለመሆኑ ከህወሓት ባለስልጣናትና አንዳንድ ግለሰቦች የሚቀርቡ ክሶችን በመጥቀስ ለተነሳላቸው ጥያቄ አምባሳደር ዲና ተከታዩን ምላሽ ሰጥተዋል። የሁማኒታሪያን ትሩስ በመታወጁ በርካታ ሀገሮች የሁማኒታሪያን ትሩሱን ኦልሬዲ ከመጀመሪያው ጀምሮ ቀጥሉበት የሚል ነገር ነው። በመሆኑም ውጤትም አለው። አንዳንድ ሰዎች የሚሰጡት አስተያየት በዚህ ይረካሉ ዴፊኒትሊ መርካትም የለባቸውም። አንዳንዶቹ አይረኩም። ስለዚህ ይህንን ነገር ክሪቲካል ቢያዩት ቢተቹት ብዙም የሚደንቅ ነገር አይሆንም። ነገር ግን በመንግስት በኩል አሁንም ያለው ኮሚትመንት እንዳለ ነው። በመንግስት በኩል ይህን ለማበላሸት ይህ ሂደት እንዲቆም ለማድረግ የሚደረግ ምንም ነገር አይኖርም የለምም፣ ወደፊትም እንደማይኖር ነው። ነገር ግን ከሌላ ወገን ሙሉ ትብብር ይጠይቃል። ዛጋ ጉድለት እንዳለ ይታወቃል። ሁልጊዜ የምንለው ነው። አለም አቀፍ ህብረተሰቡ እዛ ላይ ፕሬሸር ማድረግ አለበት ጫና ማሳደር ያለበት፣ ይህንን ሁልጊዜም የነገርናቸው ነው። በኢትዮጵያ ከግጭትና ከድርቅ ጋር በተያያዘ ከ24 ሚሊዮን በላይ ዜጎች እርዳታ እንደሚያስፈልጋቸው በመጠቆም አቶ ደመቀ መኮንን ከቢልና ሜሊንዳ ጌትስ ፋውንዴሽን ዓለም አቀፍ ልማት ፕሬዚደንት ክሪስቶፈር ኤሊያስ ጋር ከትናንት በስቲያ ሚያዝያ 11 ውይይት ባደረጉበት ወቅት ተጎጂዎችን መደገፍ በሚቻልበት ጉዳይ ላይ መምከራቸውንም አምባሳደር ዲና ገልጸዋል። በግጭትና በጦርነት ምክንያት በኢትዮጵያ ውስጥ ከአራት ሚሊዮን ሕዝብ በላይ ዜጎች እርዳታ ፈላጊ መሆናቸውም ለፋውንዴሽኑ ኃላፊ ገልጸውላቸዋል። የፋውንዴሽኑ ፕሬዚደንትም ይሄ ፋውንዴሽን ለኢትዮጵያ ልማት አስተዋጽኦ ማድረጉ እንደሚቀጥል በተጠቀሱት መስኮች አረጋግጠዋል። ሰሞኑን በርካታ ኢትዮጵያውያን ለውትድርና ለመመዝገብ በሩሲያ ኤምባሲ ተሰልፈው የመታየታቸውን ጉዳይ መንግስት እንዴት እንደሚመለከተው ለተነሳላቸው ጥያቄም አምባሳደር ዲና ሙፍቲ ምላሽ ሰጥተዋል። ሩሲያ ኤምባሲ እኔ አሁን ለማካሄደው ጦርነት በቂ የሰው ኃይል አለኝ ፍላጎትም የለኝም። ስለዚህ ማንንም ዜጋ በዚህ እየመለመልኩ አይደለም ብሏል። እግረ መንገዱን ግን ምናልባት አገሬን ለደገፉ ወገኖች ምስጋና አቀርባለሁ የሚለውን ስቴትመንቱን ማየቱ ነው የሚሻለው። ውጭ ጉዳይም ይሄ ኤምበሲ በቬና ኮንቬንሽን መሰረት እየሰራ ያለ ነው የሚለውን ያንኑ ኖ ሪኮንፈር ያደረገው ከዚህ ውጭ ምንም ነገር የለም። ምክንያቱም ነገ የሚታይ ነገር እኮ ነው፣ ወደ እንት የሚሄድ ከሆነ። ስለዚህ እኛ በቬና ኮንቬንሽን የምንመለምለው ነገር የለምን፣ አንመለምልምም፣ በቂ ወታደር አለን፣ ፍላጎትም የለንም ነው እያሉ ያሉት። እሰየው ይህንኑ ነው የሚያንጸባርቀኛ መልእክት ማለት ነው። ከኢድ እስከ ኢድ በሚል ስያሜ የቀረበውን ታላቁ ጉዞ ወደ ኢትዮጵያ ጥሪ በመቀበል ዜጎች ወደ ሀገራቸው መግባት መጀመራቸውንም ነው የገለጹት። ዜጎች አሁን የኢድን በዓል ለማክበር ወደ ሀገር ቤት እንዲመጡና ዘመዶቻቸውንም እንዲያዱ እግረ መንገዳቸውን ሀገራቸውንም መርዳት የሚችሉበትን ሁኔታ ለመፍጠር እንዲቻል ጥሪ የተደረገበት ሁኔታ ነው ያለው እዚህ ላይ። በዚህ በሂደቱ ላይ ከጎረቤት ሀገሮች ከአውሮፓና ሰሜን አሜሪካ ሚስዮን መሪዎች ጋር በሂደቱ ላይ ውይይት ተደርጓል። ይህን በሚያንቀሳቅሰው ብሔራዊ ኮሚቴ አማካኝነት ማለት ነው። በርካታ ዜጎች ይመጣሉ ተብሎ ይጠበቃል። አንዳንዶችም መምጣት እንደጀመሩ ነው። በተለያዩ የውጭ ሀገራት በችግር ላይ የሚገኙ ኢትዮጵያውያንን የማስመለሱ ስራ መቀጠሉንም በመግለጫቸው ያነሱት አምባሳደር ዲና ባለፈው ሳምንት ከሳኡዲ አረቢያ በተጨማሪ ከኩዌትና ከሊባኖስም የተለያየ መጠን ያላቸው ዜጎች እንደተመለሱ ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ ወደ ተከታዩ ዘገባ እናልፋለን። ሰሜን ኢትዮጵያ ውስጥ በተካሄደው ጦርነት ምክንያት የተጎዱና የወደሙ የጤና ተቋማትን መልሶ የመገንባት ሥራ በከፊል መጀመሩን የጤና ሚኒስቴር ዛሬ አስታውቋል። ሚኒስትር ዴታው ዶክተር አየለ ተሾመ ዛሬ ከጋዜጠኞች ጋር ተነጋግረው ነበረ በአማራና በአፋር ክልሎች ውስጥ ባሉ አካባቢዎች 36 ሆስፒታሎች ወደ ስራ ተመልሰው መግባታቸውን ተናግረዋል። በግጭቶች ውስጥ ግን በሀገሪቱ ውስጥ ከሺህ በላይ የጤና ተቋማት ጉዳት እንደደረሰባቸው አክሎ አመልክተዋል። ፀሐይ ዳምጦ ተከታትላለች የሚኒስትር ዴታውን ዘገባ መግለጫ በአማራ ክልል አርባ ሆስፒታሎች፣ አራት መቶ ሀምሳ ሁለት ጤና ጣቢያዎች እና አንድ ሺ ሰባት መቶ ሀያ ስምንት የጤና ኬላዎች፣ በአፋር ክልል ሁለት ሆስፒታሎች፣ ሀያ አራት ጤና ጣቢያዎች እና ሀምሳ ሁለት ጤና ኬላዎች ጉዳት የደረሰባቸው ሲሆን በኦሮሚያ ክልልና በኒሻንጉል ጉሙዝ ክልል ስድስት ሆስፒታሎች እና ሰላሳ ስድስት ጤና ጣቢያዎች፣ በአጠቃላይ ከሶስት ሺ በላይ የጤና ተቋማት በኢትዮጵያ ውስጥ አመት ከመንፈቅ በላይ በቆየው ጦርነት ጉዳት እንደደረሰባቸው ጤና ሚኒስቴር አስታውቋል። የጤና ሚኒስትር ዴኤታ ዶክተር አየለ ተሾሜ እንዳብራሩት 87 በመቶ የሚሆኑ የወደሙ ጤና ተቋማት አሁን ወደ ስራ ገብተዋል ብለዋል። በአሁኑ ሰዓት 36ቱ ወደ ስራ እንዲገቡ ተደርጓል። በመልሶ ማቋቋሙ የደረሰባቸውን ጉዳት የመሰረተ ልማት ጉዳት፣ የህክምና ግብዓት፣ ህክምና መሳሪያዎች ጉዳት በመጠገንና በመተካት አንዳንድ ነገሮች በግብአት ምክንያት ውጣ ገባ ቢኖርም ወደ ነበሩበት የአገልግሎት ሂደት እንዲመለሱ ተደርጓል። ስድስቱ ሆስፒታሎች አሁን ስራ ያልጀመሩት በሴኩሪቲ ቀጠና ውስጥ ስለሆኑ ነው፣ አስቸጋሪ ስለሆነ ነው። ጤና ጣቢያዎቹ ስንመጣ አራት መቶ አስራ አራት በአማራ ሀያ በአፋር ሰላሳ ሶስት በኦሮሚያ ከቤኒሻንጉን ብዙ መረጃ ማግኘት እየቻልን ስላልሆነ ነው ለጊዜው ወደ ስራ እንዲገቡ ተደርጓል። በጦርነቱ ወቅት አንድ መቶ ሀያ አራት አምቡላንሶች የተዘረፉና የወደሙ ሲሆን ጉዳት የደረሰባቸው ሥራቸውን የመጠገንና 13 አዳዲስ አምቡላንሶች የመላክ ስራ እንደተከናወነ የሚኒስቴር መስሪያ ቤቱ መረጃ ያመላክታል። በጦርነቱ ሳቢያ ኢሰብአዊ ድርጊት የተፈጸመባቸው ዜጎችን ከስነልቦና ጉዳትና አካላዊ ጉዳቶች ለመታደግ የአንድ መስኮት የጤና አገልግሎት በየጤና ተቋማቱ መሰጠት ተጀምሯል፣ ሲሉ ዶክተር አየሌ ገልጸዋል። የዋን ስቶፕ ሾፕ ክሊኒክ የሚለውን ማቋቋም ነው አንዱ ስራችን የነበረው። ስለዚህ ቀጠናዊ የሆኑ ዋን ስቶፕ ሾፕ የምንላቸው በአንድ ጊዜ እንደዚህ አይነት ጉዳት የደረሰባባቸው ሰዎች አገልግሎት የሚያገኙባቸው ተቋማት ፈጥረናል። በግልጽ የወጡትና እየቀረቡ ያሉትን ብዙም አላስቸገረም። አሁን ትልቁ ስራ እየሰራ ነው ያለነው የዳሰሳ ነው እንዲያው ራሳቸውን ወደ ውጭ ያላወጡ በየቤቱ ያሉ ሰዎች ስላሉ እነሱን ያማከል አገልግሎት መሰራት ስላለበት እዛ ላይ ነው እየሰራ ነው ያለ ነው። የተሰማራ ቡድን አለ፣ ይህንን ብቻ የሚከታተል። በአማኑኤል ስፔሻላይዝድ ሆስፒታል በኩል ስነ ልቦና ባለሙያዎች ጭምር እየሄዱ ስልጠናዎች እየተሰጡ ነው ስልጠናዎች የሚሰጡት በዛው ከዛው ካሉ ባለሙያዎች ውስጥ ይህንን አገልግሎት ለሚያስቀጥሉ እየሰጡ ነው ያሉት። ሕክምና አገልግሎትም እየሰጡ ነው ያሉት እና በዛ ደረጃ ነው ያለውና ሚኒስትሩ አክለው ስድስት የኃይል ሆስፒታሎች ግጭት ባለባቸው አካባቢዎች በመሆናቸው ወደ ነበሩበት ለመመለስ ያልተቻለ መሆኑን ገልጸዋል። ነገር ግን በጤና ጣቢያ ደረጃ በአማራ ክልል አራት መቶ አስራ አራት በአፋር ክልል ሀያ በኦሮሚያ ሰላሳ ሶስት የወደሙ ጤና ጣቢያዎች መልሶ በመገንባት ድንገተኛና መሰረታዊ የጤና አገልግሎት እየሰጡ መሆኑን ዶክተር አየለ ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ወደ ተከታዩ ዘገባ እንሸጋገራለን። በደቡብ ኢትዮጵያ ክልል አርባምንጭ ከተማ ውስጥ ተይዘው የነበሩ የባልደራስ ለእውነተኛ ዲሞክራሲ መሪዎች ትናንት መለቀቃቸውን ፓርቲው አስታውቋል። የባልደራስ መሪዎች የተያዙት ቀድሞም ቢሆን እንቅስቃሴያቸውን በከተማው ያደርጉ የነበረውን ቀድሞ ባለማሳወቃቸውና ከፖሊስ ጋር በፈጠሩት ግጭት ወይም አለመግባባት እንደሆነ የከተማው የሰላምና ጸጥታ ቢሮ አስታውቋል። ዮናታን ዘብዴዎስ ከሐዋሳ ተጨማሪ አለው። የፓርቲው ሊቀመንበር አቶ እስክንድር ነጋ ትናንት ሚያዝያ በደቡብ ክልል አርባ ምንጭ ከተማ ከባልደረቦቻቸው ጋር ታስረው ዛሬ ጠዋት መለቀቃቸውን ከአዲስ አበባ በስልክ ለቪኦኤ ገልጸዋል። የፓርቲው ሥራ አስፈጻሚ ኮሚቴ አባልና የድርጅቱ የአደረጃጀት ጉዳይ ኃላፊ አቶ ስንታዮ ቸኮል፣ የፓርቲው ዘጋቢ ወግደረስ ጤናውና የካሜራ ባለሙያ አቶ ስራፌል አንዳርጌ አብረዋቸው ታስረው እንደነበረ ተናገሩት። ሊቀመንበሩ የፓርቲው አመራሮች ወደ አርባ ምንጭ የሄዱበትን ምክንያትና የታሰሩበት ሁኔታ አስረድቷል። ባልደራስ በከተማ ደረጃ ከተመዘገበ የፖለቲካ ድርጅትነት ወደ ሀገር አቀፍ ፖለቲካ ድርጅትነት እያሳደግነው ነው። ያንን ለማድረግ ፊርማ ማሰባሰብ ይጠበቅብናል። በሀገር አቀፍ ደረጃ ከአራት ክልሎች ይህንን ሂደት ለማስጀመር የመረጥነው ከአርባ ምንጭ ከተማ ነው። ይህን አስመልክተን ከምርጫ ቦርድ የተሰጠንን ፍቃድ ፊርማን ለማሰባሰብ ትብብር እንዲደረግልን የሚገልጸውን ድብዳቤ ይዘን ወደ አርባ ምንጭ ሂደን ለዞኑም ለከተማውም ህዝባዊ ስብሰባ እንዲፈቀደልን እና የፊርማ ማሰባሰቡ እንዲመት ለማስጀመር ጠይቀን ነበር። ከተፈቀደ በኋላ ግን ከላይ በመጣ ትዕዛዝ ተከልክሏል። በሕዝባዊ ስብሰባ ጠፍተን የፊርማ ማሰባሰብ ሂደቱን ማስጀመር ባንችልም ግን ሌላ መንገድ ማስጀመር ስለምንችል ወደ አርባ ምንጭ ተጉዘን ትላንትና ሚያዝያ አስራ ሁለት የፊርማ ማሰባሰብ ንቅናቄውን አስጀምረናል። ይህንን ንሰራ ከዋልም በኋላ ማታ ወደ አንድ ሰዓት አካባቢ ያረፍንበት ሆቴል ድረስ ከፍተኛ ቁጥር ያለው ፖሊስ ኃይል መጥቶ አራታችንን ከሆቴል ቤት አውጥቶ ሴቻ የሚባል የፖሊስ ጣቢያ ወስዶናል። ታስሮ ያደሩበት እስር ቤት የማይመች እንደነበረ ገለጹት አቶ እስክንድር። የታሰርነውም በበላይ ትዕዛዝ ነው ሲሉ ተናግሯል። የታሰርንበት ክፍል መብራት የለውም። መብራት ብቻ ሳይሆን ፍራሽም የለውም። ስለዚህ ከፊሎቻችን ወንበር ላይ ቁጭ ብለን አድረናል። ከፊሎቻችን ደግሞ መሬት ላይ ወለሉ ላይ ያለ ፍራሽ ትንትን አድረናል ማለት ነው እና ጠዋት መጥተው ቃላችንን መቀበል ጀምሮ ነበር። ሆኖም ግን አሁንም እዛ ቃላችን እየሰጠን ባለንበት ሰዓት ላይ ከበላይ በስልክ ትእዛዝ እንዲቆም ተደርጎ ወደ ዞኑ መምሪያ ሄደን ከዞኑ መምሪያ ደግሞ ቀጥታ ፖሊሶች ሆን ወደ አርባ ምንጭ ፖሊስ ጣቢያ ሄደናል እና ከዛ ተሳፍፈ የጋሞ ዞን አርባ ምንጭ ከተማ አስተዳደር የሰላምና የፀጥታ ቢሮ ኃላፊ አቶ ኃይለ ሚካኤል ቡላንታም የፓርቲ አመራሮች ወደ አርባ ምንጭ መግባታቸውን ለአካባቢ መስተዳድር ባለማሳወቃቸው እና ይህንን ተከትሎ ለቀረበላቸው ጥያቄ ከፖሊስ ጋር በነበራቸው ተገቢ ባልሆነ ይሰጣ ገባ መታሰራቸውን ተናግሯል። ሌላው ቢቀር ለራሳቸው የግል ሰኪሪቲ ቢሆን የአካባቢ መስተዳድሩን አሳውቀው የሚያደርጉትን ፖለቲካዊ እንቅስቃሴ ማድረግ ይቻላል፣ ማሳወቅ ማለት ነው። ስለዚህ ይህን ባለማድረጋቸው መረጃ ሰማንና ተንቀሳቀሰን፣ እነሱ ያሉበት ቦታ ጸጥታ አካሉ ፖሊስ ኃይል ገባ። እነሱን ፖሊስ ኃይልን በአግባቡ ባለማስተናገዳቸው የተነሳ ፖሊስ ደግሞ እነሱን በቁጥጥር ስር አዋለና በእጃቸው ያለው ነገር በርብሮ ምን ብሎ አይቶ ለምንድነው ህጋዊ ፍቃድና ምን ይዛችሁ የሚመለከቱ አካል ጋር መነጋገራቸው ማስገቡበት ምክንያት ምንድን ነው? ፖለቲካሌ መነጋገር ያለበት ነገር በጠረጴዛ ዙሪያ የሚነገር ነገርና የሚጠይቀውን ለተሳካ የሚነገረው ነገር ለይቶ ማወቅ አለበት። በዚህ ደስላ ተግባብተን እሱም አይ ማሳወቅ ነበረብኝ ተፈቅዷል የምን ነገር ስለሰማው ነው ም እንደዚህ ያንኩትና ከእናንተ ጋር የሚያጋጨኝ ነገር የለም። በጣም አመሰግናቸኋላለ ፈታ ነው። የባልደራስ ፓርቲ ሊቀንበር አቶ እስክንድር ደግሞ ከፖሊስ ጋር ግጭት እንዳልነበራቸው ተናግረዋል። ምን በምን ላንግባባ እንችላለን? ከተማ ነዋሪ ጋር በምንም ተአምር ልንጋጭ አንችልም። ከፖሊሶችን ጋር ምንም ሊያጋጅ ላይቀናኝ አይችልም። መጡ ምንድን ነው የምታደርጉት አሉ። ያው ፊርማ ማሰባሰብ ጀምረናል አልናቸው። በምን አግባብ ነው ይሄን የጀመራችሁት አሉ። አይ እሱ እኮ መተን የከተማ መስተዳድሩ ጋር ተነጋግረን ተፈቅዶልን የነበረውን ሂደት ያስረዳናቸው። ሆኖም ግን እነሱ ከበላይ መጣት ስለነበራቸው ወስደው አስረውናል። ከእነሱ ጋር ስለተጣላን ወይም ከነሱ ጋር አምባጓሮ ለፈጠርን አላሰሩ ነው። በባህሪያችንም እኛ አምባጓሮ የምንፈክር አይደለም። የባልደራስ ለእውነተኛ ዲሞክራሲ ፓርቲ አመራሮች ወደ ከተማው አስፈቅዶ እንደገቡ መግለጻቸውን ገልጠን በጉዳዩ ላይ ምላሽ እንዲሰጡ እየጠየቅናቸው አቶ ኃይለሚካኤል ማንን ያስፈቀዱት? እንግዲህ እኔ ካቢኔ አባል ነኝ። ስፈፈቀር ከተማ ላይ ከንትባው ጋር ከደረሰም እኔ ደርሳሉ። ከንትባ በአጋጣሚ በስራ አማካኝነት እዚህ ከተማ ላይ የለም። የእሱ ደብዳቤ ቢገባም ለራሱ ንጋ ነው የሚመራው። አልመጣም። እኔ መጀም እኮ ይህን ጠይቃለሁ። እሱ አምን አልኮ እንዴት ነው ሁለት ቃል የሚናገረው? በጣም ደስ የማይል ነገር ነው። የፓርቲው አመራሮች ከበላይ አካል በመጣ ትእዛዝ ጫና ምክንያት መታሰራቸውን መግለጻቸውን በተመለከተም አቶ ኃይለ ሚካኤል ይህንን ብለዋል። ጫና አይደረግም እንዴ? እሱ ጫና ቢደረግ ሁሉ ፖስት ያደረገውን ነገር ሁሉ እሱ ራሱ ያሳየኝን ያደረግ ነበር እንዴ? ኤርፖርት ላይ ገና ሲወርድ አይደል፣ በደረሰ መረጃ እዛ ኤርፖርት ላይ መያዝ አይቻልም፣ ጫና ማድረግ አይቻልም። ባልደራስ ለእውነተኛ ዲሞክራሲ ፓርቲ የምርጫ ቦርድ ደንብና ህጋዊ ሂደቱም ተከትሎ ትግሉን እንደሚቀጥል የገለጠ ሲሆን የአርባ ምንጭ ከተማ አስተዳደር ደግሞ በመደማመጥና በመቻቻል ላይ የተመሰረተ ዲሞክራሲያውና የሰለጠነ አካሄድ መከተል አሻል ለአገሪቱም የሚበጀው ይሄ ነው ብሏል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም ተከታዮቹ ዘገባዎች ከኢትዮጵያ ውጭ ይወስዱናል። በናይጄሪያ በኢንተርኔትና በኮምፒውተር ስርዓቶች ላይ የሚፈጸሙ ሳይበር ወንጀሎችን የሚመለከት ህግ ላይ የምዕራብ አፍሪካ ሀገሮች የኢኮኖሚ የምጣኔ ሀብት ማህበረሰብ ኤኮዋስ ያሳለፈው ውሳኔ የኤኮዋስ ፍርድ ቤት ውሳኔውን ያሳለፈው ያስደሰታቸው መሆኑን የሰብአዊ መብቶች ተሟጋቾች እየተናገሩ ነው። ተሟጋቾቹ ግን የናይጄሪያ መንግስት ይህንን አስራ አምስት አባላት ያሉትን የአካባቢውን ማህበረሰብ ውሳኔ ላይቀበል ይችላል ተግባራዊ ላያደርግ ይችላል የሚል ስጋት እያንጸባረቁ ናቸው። ቲሞቲ አቢዙ ከአቡጃ ያጠናቀረው ዘገባ አለ ስመኝሽ የቆየ እንደሚከተለው ታቀርበዋለች። መቀመጫውን በጋና አክራ ያደረገው የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ ወይም ኤኮዋስ ፍርድ ቤት ዳኛ የሆኑት ኬኩራ ባንጉራ ናይጄሪያ እንደ አውሮፓያን አቆጣጠር በ2015 ባጸደቀችው የሳይበር ወንጀል ህግ ውስጥ የሚገኘው አንቀጽ 24 የአፍሪካ ሰብአዊ መብቶችን ድንጋጌ የሚጻረር በመሆኑ ባለስልጣናቱ ማሻሻያ እንዲያደርጉ ትዕዛዝ አስተላልፈዋል። አወዛጋቢው ህግ ማንኛውም ሆን ብሎ ሀሰተኛ መረጃ በድህረ ገጽ ላይ ሲያትም የተገኘ ግለሰብ እስከ ሶስት ዓመት እስር ወይም ከፍተኛ ቅጣት እንደሚጣልበት ያስቀምጣል። ዜጎችን በተለይ ባለስልጣናትን የሚተቹ ዜና የሚያትሙ ጋዜጠኞችን ለማጥቃት ጥቅም ላይ ውሏል። ናይጄሪያ የአፍሪካ ሰብአዊ መብት ድንጋጌ ፈራሚ ስትሆን፣ የናይጄሪያ ባለስልጣናት በውሳኔው ላይ እስካሁን ያሉት ነገር የለም። የማህበራዊና ኢኮኖሚያዊ መብቶች ተጠያቂነት ወይም ስራፕ የተሰኘው የመብት አቀንቃኝ ተቋም ህጉን ለአመታት ሲቃወም የኖረ ሲሆን አሁን ፍርድ ቤቱ የወሰነውን ውሳኔ አድንቋል። ኮላወሬ አልዋዳሬ የተቋሙ ምክትል ዳይሬክተር ናቸው። በመጨረሻ ፍርድ ቤቱ ከእኛ ጋር በመስማማቱ ደስተኛ ነን። የሳይበር ወንጀል ህግ በሙስና ዙሪያ የሚዘግቡ ጋዜጠኞችን ለማሰር ጥቅም ላይ ውሏል። ለምሳሌ ክሮስ ሪቨር ዋች የተሰኘው ጋዜጣ አታሚ አግባ ጃሊንጎ እንደ አውሮፓያን አቆጣጠር በ2019 ዓ ም በመንግስት ሙስና ዙሪያ ባወጣው ዘገባ ህጉ ተጠቅሶ ለእስር ተዳርጓል። በእስሩ ወቅትም ኢሰብዓዊ የሆነ አያያዝ እንደገጠመው ጋዜጠኛው ይናገራል። ሊያወርዱኝ ነበር የፈለጉት። እኔን እንደ ማሳያነት ሊጠቀሙብኝ ፈልገው ነበር። በሚቀጥለው ቀን ጠዋት በአንድ ቶዮታ ሃይላንደር መኪና የኋላ እቃ መጫኛ ውስጥ ከተቱኝ። ከዚያ 26 ሰዓት የፈጀውን ጉዞ ጀመርን። በአቡጃ የሚገኘው የኤኮዋስ ፍርድ ቤት ጃሊንጎ ከቀረበበት ክስ ነጻ እንዲሆንና መንግስት የ7500 ዶላር ክፍያ እንዲከፍለው ወስኖለታል። የናይጄሪያ ባለስልጣናት ህጉን የዜጎችንና የሚዲያን ነጻነት ለመንፈግ ተጠቅሞበታል የሚለውን ክስ አይቀበሉም። ኤኮዋስ ያሳለፈው ውሳኔ በናይጄሪያ ለሚገኙ ለሰብአዊ መብት አቀንቃኞችና ለሚዲያ ነጻነት ተሟጋቾች ትልቅ ድል ቢሆንም አሉዋዳሬ አሁንም አሳሳቢ ጉዳዮች እንዳሉ ይገልጻሉ። እስካሁን ኤኮዋስ ውሳኔ ከሰጠባቸው ጉዳዮች በናይጄሪያ ባለስልጣናት ተግባራዊ የተደረጉት ሰላሳ ከመቶ የሚሆኑት ብቻ ናቸው። በመሆኑም ባለስልጣናቱ ይህንንም ውሳኔ በፍጥነት ተግባራዊ ላያደርጉት ይችላሉ የሚል ስጋት አላቸው። የእኛ ተቋም ብቻ አቅርቧቸው የነበሩና ከኤኮዋስ ውሳኔ የተሰጠባቸው ግን የናይጄሪያ መንግስት ያልፈጸማቸው ብዙ ጉዳዮች አሉ። ያ ግን እኛ ህዝቡን ከማንቀሳቀስ አይገድበንም። ቀጣዩ እርምጃችን ይህ የተላለፈው ውሳኔና ሌሎች ውሳኔዎች መተግበራቸውን ለማረጋገጥ የምናደርገውን እንቅስቃሴ መቀጠል ይሆናል። ኤኮዋስ አባል ሀገራቱና ፍርድ ቤቶቻቸው የበለጠ ትብብር እንዲያደርጉ በዚህ ወር ጥሪ አቅርቦ ነበር። የዓለም አቀፉ ሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ቃል አቀባይ ሻውን ባካሬ እንደሚሉት ናይጄሪያ ኤኮዋስ ባሳለፈው ውሳኔ በመገዛትና ቁርጠኝነት በማሳየት የመሪነት ሚና መጫወት አለባት። በህግ የበላይነት እንደሚያምን በመግለጽ የዘገባው ድምፅ ድንገት በመቋረጡ ይቅርታ እንጠይቃለን። ወደ ተከታዩ ዘገባ እናልፋለን። ዋሽንግተን ዲሲ አሁን ከቀኑ ሁለት ሰዓት ከሰላሳ ሁለት ደቂቃ ነው። በነገራችን ላይ አዲስ አበባ ላይ ሶስት ሰዓት ከምሽቱ ከሰላሳ ሁለት ደቂቃ ነው። የዋሽንግተን ዲሲ ፖሊስና እሳት አደጋ ለዩክሬን እርዳታ ለማሰባሰብ እየተንቀሳቀሱ ናቸው ሌሎችም በጎ አድራጊዎች በዚያ ለሚገኙ ተረጃዎች እንደዚሁ ድጋፋቸውን ለመስጠት እየሰሩ መሆናቸውን እየገለጹ ናቸው። አና ኮስቱቼንኮ ያጠናቀረችው ዘገባ አለ ቆንጅታ እየታቀርበዋለች። ዋሽንግተን ዲሲ አቅራቢያ የምትገኘው የአርሊንግተን የሳት አደጋና የፖሊስ ማዕከሎች ወደ ዩክሬን የሚላኩ ሰብአዊ እርዳታዎችን እያሰባሰቡ ናቸው። እስከ አሁን እርዳታ የያዙ ሰላሳ ትላልቅ ሳጥኖች ሰብስበው ጭነዋል። የአርሊንግተን ፖሊስ ባልደረባ ኔት ሃይንስ ይናገራሉ። እርዳታው ከሚላክላቸው ከተሞች መካከል ቼርኒሃቭ፣ ኮዞሌት፣ ኪየቭ፣ ቪቮሮድ ይገኙባቸዋል። እርዳታው በብዛት እየመጣ ነው። ስለዚህ እኛም የዩክሬን እርዳታ በጎ ፈቃደኞች በተባለው የበጎ አድራጎታችን ድርጅት በኩል ጠዋት የጀመርን እስከ ማታ እየሰራንን የጥይት መከላከያ ሰደርያዎችና የሕክምና ቁሳቁስም ሰብስበዋል። እርዳታውን የሚሰበስቡት ዩክሬንን እንርዳ የተባለው ድርጅት በጎ ፈቃደኞች ናቸው። እርዳታው ተጭኖ ወደ ዩክሬን ይላክና ወደ ተለያዩ ከተሞች ተወስዶ ይከፋፈላል። ዩጂኒያ ሶሮካ በበጎ ፈቃደኛው ስብስብ የማከፋፈያ ማዕከል እየሰሩ ናቸው። አሁን የአስክሬን ጠቅሎ ማንሻዎች በመጫን ላይ ነን። እነዚህ ለአዋቂ ሰው የሚሆኑ ትላልቆቹ ናቸው። የሚያሳዝነው ለልጆች የሚሆኑ ትናንሾችም አሉ። ወደ ቮርዜል፣ ጎስቶሜል፣ ቡቻን ወደ መሳሰሉ ኪቭ አካባቢ ያሉ ከተሞች ይላካል። የበጎ ፈቃደኛ ድርጅቱን እንደ አውሮፓውያን አቆጣጠር በ2014 በሩሲያ የተወረረችውን የዩክሬንን ዶኔትስክ ክፍለ ግዛት ለመርዳት ያቋቋሙት ዋሽንግተን ዲሲ አካባቢ የሚኖሩ ዩክሬናዊ አሜሪካውያን ናቸው። አሁን ሃርሄቭ፣ ኦዴሳ፣ ሚኮላይቭ እና ሌሎች በርካታ ከተሞችንና መንደሮችን እየረዱ ነው። ድርጅቱ እስካሁን 7500 ለጦርነት ወቅት የሚሆኑ የመጀመሪያ ሕክምና እርዳታ ጥቅሎችን የላከ ሲሆን ተጨማሪ 20ሺ ጥቅሎችን ለመላክ እየሰራ መሆኑን ተናግሯል። በጎ ፈቃደኞቹ መድኃኒት፣ የህክምና መሳሪያዎች፣ ልብስ፣ ምግብ፣ ወዘተ እየሰበሰቡ ናቸው። ከበጎ ፈቃደኞቹ አንዷ አሌክዛንድራ ሴደሪስካ እንዲህ ይላሉ። ሁላችንም መተባበር አለብን። ዩክሬን አንድ የምትሆነው እኛ ሁላችንም ስንተባበር ነው። ሁላችንም ለጋራ ድላችን አስተዋጽኦ ማበርከት እንችላለን። ዩክሬን እንደምታሸንፍ እተማመናለሁ። ዩክሬን ውስጥም እርዳታውን ተቀብለው የሚያከፋፍሉ በጎ ፈቃደኞች ተሰማርተዋል። የዶኔትስክ ክፍለ ግዛት ነዋሪ የነበሩት ዲዩድሚላ ሳድሬና ሳደሬና ጦርነቱ ሲጀመር መኖሪያቸውን ለቀው የወጡ ናቸው። Everyone <laughs> needs to unite. Ukraine is the one. ሁላችንም መተባበር አለብን። ዩክሬን አንድ የምትሆነው እኛ ሁላችንም ስንተባበር ነው። ሁላችንም ለጋራ ድላችን አስተዋጽኦ ማበርከት እንችላለን። ዩክሬን እንደምታሸንፍ እተማመናለሁ። ቦሪስ ፒል ፕሮዱን ደግሞ በሩሲያ ኃይሎች ያለማቋረጥ የምትደበደበው የደቡባዊ ዩክሬኗ ሚኮላይቭ ነዋሪ ነበር። ከወረራው በኋላ ለቆ ወደ ምዕራቡ አካባቢ ሄዷል። በውጊያው ሊሰለፍም ተመዝግቧል። እስከዚያው በእርዳታ ማከፋፈያ ማዕከሉ ቢሮ ውስጥ የአስተዳደር ስራ እየሰራ ነው። በውጊያ ግንባሩ ላይ እየተከናወነ ያለውን እያየነው ስለሆነ እንደምናሸንፍ በደንብ እንድንተማመን አድርጎናል። ጥቃት ለመመከት ግንባሩ ላይ የተሰለፉት ተከላካዮቻችን በደንብ ልምድ ያላቸውና በራሳቸው የሚተማመኑ ናቸው። ፈገግ ብለው ስለምናያቸው ያለኛ ተስፋ ይሰጠናል። እንደምናሸንፍ አንጠራጠርም። ዩክሬንን እንርዳ የተሰኘው በጎ ፈቃደኛ ድርጅት አምቡላንሶች፣ የእሳት አደጋ መኪናዎች እና በብዙ አስር ሺዎች የሚቆጠሩ የሚተከሉ አጥሮች ልኳል። ከአሜሪካውያን ግለሰብ ለጋሾች እና ከድርጅቶች ከሰባት ሚሊዮን ዶላር በላይ የሚገመት እርዳታ እንዳሰባሰበ ይናገራል። ከአሜሪካ ድምፅ እየተላለፈላችሁ ያለ የሐሙስ ምሽት ስርጭት ነው፣ እየተከታተላችሁ ያላችሁት ሚያዝያ 13 2014 ዓ ም ከምሽቱ 3 ሰዓት ከ37 ደቂቃ ነው። አሁን አዲስ አበባ ላይ ዝግጅታችን ይቀጥላል። አውራምባ 50ኛ ዓመቱን አከበረ። ባህልና ማኅበረሰብ እንደ ሀገር ለገጠመን ችግር መፍትሄው በሰው ልጆች ሁሉ እኩልነት ማመን ነው ይላሉ የአውራምባ ማህበረሰብ መስራች ዙምራ ኑሩ። ማህበረሰባቸው የመሰረቱትና የሚመሩት ሀምሳኛ ዓመቱን ባህር ዳር ላይ አክብረዋል። በሥነ ሥርዓቱ ላይ አስቴር ምስጋናው ተገኝታ ነበር። ተከታዩን ዘግባለች። በኢትዮጵያ አርያ የሆኑ ትውልዶችን ከማፍራት አንጻር ቀዳሚ ከሚባሉት አንዱ ነው የአውራምባ ማህበረሰብ ሌብነትን አጥብቆ የሚጸየፍ፣ መጥፎ አስተሳሰብን ከምንጩ የሚያደርቅ፣ የጾታ እኩልነትን የሚያከብርና በስራ የሚያምን ትውልድ ፈጥሮ አይተነልና ይላሉ ማህበረሰቡን በቅርበት የተመለከቱ። የአውራምባ ማህበረሰብ ይህንን ጠቃሚ እሴቱን እንደያዘ ሶስት ትውልዶችን ተሻግሮ ሃምሳኛ ዓመቱን አክብሯል። የማህበሩ መስራች የሆኑትና ሰፋ ያለ አስተዋጽኦቸው የክብር ዶክትሬት ያገኙት ዙምራ ኑሩ በእነሱ አስተምሮ የሰው ልጅ ከቁስ በላይ መሆኑን ያብራራሉ። ትልቁ ሀብት ግንደሰው ሰው ነው። ሁለተኛ ደረጃ ገንዘብ ምንድን ነው? ራስህን የምሸፍንበት ደካማ ወገንህን የምታገዝበት፣ የቸገረህን ነገር የምታሟላበት፣ ሁለተኛ ደረጃ ገንዘብ ብለን እናያለን።

በ50 ዓመቱ ክብረ በዓል ላይ ያነጋገርኩት የአህዱ ሬዲዮና ቴሌቪዥን ድርጅት ዋና ስራ አስኪያጅ እና የኢትዮጵያ መገናኛ ብዙኃን ባለሙያዎች ማህበር ፕሬዝዳንት ጥበቡ በለጠ ስለ አውራምባ ማህበረሰብ ሁለት ነጥቦችን ያነሳል። በተማሪዎች እንቅስቃሴ የመሬት ላራሹ ትውልድ የሚባለው ወይም ደግሞ የዘውግ ፖለቲካ የጀመሩ በተለያዩ የፖለቲካ አስተሳሰቦች ግራ እንደዚሁም ደግሞ ከተለያዩ ሀገሮች የፖለቲካል ፍልስፍናዎችን ይዘው የገቡ ወጣቶች ኢትዮጵያ ውስጥ በስፋት በመጡበት እንቅስቃሴ ባደረጉበት ወቅት ነው። አውራምባ ኢትዮጵያ ውስጥ የተመሰረተ ኢትዮጵያዊ የሆነ እንደገናም ደግሞ የዓለምን እድገት ግስጋሴ፣ ባህል፣ ሃይማኖት ምን አጥንቶ ከዛ ውስጥ ለዚህ ማህበረሰብ ይሆኑታል ያለውን እሴቶች በዙምራኑ አማካይነት ይዘው የወጡ ናቸው። ከ64 እስከ 2014 እስካሁን ድረስ ባለውት ጉዞ ውስጥ አውራምባ አንድም ጊዜ ተከሶም ከሶም አያውቅም። ጥበው ያነሳው ሁለተኛው ነጥብ ባለመማር ውስጥ ያለውን የሀሳብ ልዕልና ነው። መስራቹ ዝምራ ኑሮ የተማረ አይደለም። የቀለም ትምህርት ከተፈጥሮ ከህይወት ተምሯል። ባለቤቱ እናነ ክብረት እንደዚሁ የእሱ ተከታይ ናት። ማህበረሰቡ ከሱ ጋር መክሮ ቁጭ ብለው እየመከሩ ሰላም ምንድን ነው ምድራችን ወደ ሰላም እንዴት እናምጣ የግጭት መንስኤዎች ምንድን ናቸው እንዴትስ አድርገን እንቋቋማቸው እናስተካክላቸው በማለት በማውራት ሳይሆን በመኖር ከተለያዩ ብሔረሰቦች ውስጥ መጥተው አሁን አውራምባ የሚባለው ደቡብ ጎንደር ውስጥ ባለ ቦታ ላይ ያውም በነሱ አስተምህሮና አስተሳሰብ የተማረኩ ሰው በሰጧቸው ቦታ ላይ ነው የሰፈሩት እነዚህ ሰዎች የራሳችንን ልንጠይቅ የምንችለው የቀለም ትምህርት ሳይኖራቸው እንዴት እንደዚህ አይነት ማህበረሰብ ሊሆኑ ቻሉ? የሚለው ከነሱ ብዙ ትምህርት ዩኒቨርሲቲዎቻችን የሚወስዱበት ሞዴል የሚሆኑበት ነው እና ተምሳሌትነታቸው ከኢትዮጵያ አልፎ አሁን ባለፈው በ2014 ዓለም አቀፍ የሰብአዊ መብት ጉባኤ በሚካሄድበት ሰዓት ከኢትዮጵያ የተሸለሙ አውራምባዎች ናቸው። ሌላው አስተያየት ሰጪ በባህር ዳር ዩኒቨርሲቲ መምህርና ረዳት ፕሮፌሰር የሆኑት ሰኢድ መሐመድ ስለ አውራምባ ማህበረሰብና ፍልስፍን ነው። ተከታዩም ብለዋል። ሀገራዊ ራዕይ ያለው ማህበረሰብ ነው። የግለሰብን ስብና ከፍ የሚያደርግ ነው። የወንድና የሴት እኩልነትን የገነባ ነው። እውቅና የሰጠ ነው። በስራ ባህል የሚያምን ነው። በእውቀት የሚያምን ነው። ፍልስፍና አላማዎች እውነትን በትጋትና በጥንቃቄ መፈለግ ካገኘሽ በኋላ ያንን እውነት እየተጠቀምች ለበጎ ስራ ማዋል መቻል ዙምሮ ያደረገ ይሄ ነው። ማህበረሰቡንም የመሰረተበት ይሄ ነው። በተግባር የተገለጸው የአውራምባ ማህበረሰብ አስተምሮ ለብዙ ምሁራን የምርምር መነሻ የሆነ ነው። ከሰላም አንፃር በዓለም አቀፍ የሰብአዊ መብት ድርጅቶች ሽልማት ያገኙ ከስራ አንጻር ጥቃቅን ኢንዱስትሪዎችን በደጃቸው የከፈቱ ከመልካም ስብዕና ግንባታ አንጻር ምሁራንን ያፈሩ ናቸው ይላሉ አውራምባን በቅርበት ያጠኑ ምሁራን። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። ወደ ተከታዩ ቅንብር እንሸጋገር። የተፈጥሮ አካባቢ ሳይንስ እና ሕይወት በኦሮሚያ ደቡባዊ አካባቢዎች በተለይ በቦረና ዞን ተከስቶ በቆየው ድርቅ ምክንያት የሞቱ እንስሳት አካላት በወቅቱ ካልተነሱ ወረርሽኝ ሊከሰት እንደሚችልና ይህም ተጨማሪ ሰብአዊ ቀውስ ሊያመጣ እንደሚችል አክሽን አጋንስት ሃንገር የሚባል የረሃብ ተከላካይ ቡድን አስታውቋል። ድርቅ ባጠቃቸው አካባቢዎች ሲጠበቅ የነበረው የበልግ ዝናብም በቂ ባለመሆኑ ምክንያት የድርቁ ሁኔታ መቀጠሉን የአክሽን አጋንስት ሃንገር የቦረና ዞን የመስክ አስተባባሪ አቶ ሰሎሞን አሰፋ ለቪኦኤ ተናግረዋል። ስምኝሽ የቆየነች ያነጋገረቻቸው ነው። በአፍሪካ ቀንድ ላለፉት አርባ ዓመታት ያልታየ ድርቅ ከሰቱን በተደጋጋሚ ሲዘገብ ቆይቷልና፣ በኢትዮጵያ በተለይ በድርቅ የተጠቁት አካባቢዎች በአሁኑ ሰዓት የትኞቹ አካባቢዎች ናቸው? ምክንያቱስ ምንድን ነው? ደቡብ ኦሮሚያ ፓርት፣ አሁን ያለሁበት ቦረና ፓርት ላይ፣ ሶማሊያ በአጠቃላይ እነኚህ ተመሳሳይ ምክንያቶች ያሏቸው ድርቆች ናቸው። ወደኋላ ልመልስሽና ኢሊኖ 2017 ላይ ተከስቶ ነበር። ከዛ በኋላ እነኚህ ቦታዎች ደግሞ የመንግስት ትራንዚሽኑ በነበረበት ሰዓት በጦርነት የተጎዱና ስቴብል ያልሆነ ኮሚኒቲን ያለው ያም አንድ ኢምፓክት ነበረው። ህብረተሰቡ የዕለት ዕለት ኑሮውን በአግባቡ እንዳይሰራ፣ እንዲፈናቀል እና የዕለት ኑሮ ላይ ኔጌቲቭ ኢምፓክት ያደረገ ነገር ነበር። ከዛ በኋላ የበረሃ አንበጣ የተከሰተባቸው ቦታዎች ናቸው እነኚህም። ህብረተሰቡ የገቢ ምንጭ የሆኑ ዘጠና ወይም ከዚያ ፐርሰንት በላይ የሆኑ የዕለት ጉርስ ማግኛቸው የእንስሳት እርባታ ላይ ናቸው። እንስሳቶቻቸው ደግሞ የሚያደርጉት በጣም በባህላዊ በሆነ መንገድ በተፈጥሮ የሚገኙ የግጦች ቦታ ልቅ በሆነ መንገድ ሳይንሳዊ ባልሆነ መንገድ እያስገጡ ነው እና በአንበጣው እነኛን ምግቦች በላባቸው፣ ሰብል የሚያመርቱትንም አንበጣው ጎዳባቸው። ከፕልድ ዊዝ ዛት ደግሞ ኮሮና መጣና ቫሉቾች የገበያ ሲስተሙን ቶታሊ ለአንድ አመት ተኩል ምናምን አበላሸው። ከዛ በኋላ ኮሮና ባለበት ሰዓት ላይ ደግሞ እነኚህ ሁለቱ አካባቢዎች ሁለት ሬኒ ሲዝን አላቸው። አንደኛው ከሴፕቴምበር እስከ ኖቨምበር ድረስ የሚሆን በጣም ሾርት ሲዝን የሆነ ሰላሳ ፐርሰንቱን ፕሮዳክሽን ዲፔንድ የሚሆኑበት ከዛ በኋላ ደግሞ ማርች ኤፕሪል ሜይ ድረስ እየኖረ ረዥም ሰባ ፐርሰንቱን ምርታቸውን ዲፔንድ የሚያደርጉበት እንትን የአጭሩ የዝናብ መጠን ለሁለት ሲዝን في العراق توتالي የረዥሙት ዝናብ መጠን ደግሞ አሁን ከረንትሊ ባለው ሁኔታ ማርች መጀመሪያ የነበርበት ዝናብ በበቂ ሁኔታ አልጀምርም እና ለተከታታይ ሁለት ሬኒ ሲዝኖች ሁለቱም የዝናብ ወቅቶች ሊያልፏቸው ነው እና በእነኚህ ምክንያቶች ዓለም አቀፍ ሁኔታዎች ላይ ደግሞ የምናየው የዚህ የክላይሜት ቼንጅ በጣም ኢምፓክቱ እየታየበት አሁን የድርቁ ውጤት እየታየ እንጂ ድርቁ ቆይቷል። ከዛ በኋላ ደግሞ ሀገራችን ያለችበት ሁኔታ ጦርነት ነው። ከረንትሊ የተነሳው የዩክሬንና የራሽያ ጦርነት ኢሚዲየትሊ ነው እዛ አካባቢ ያሉ ሀገሮችን ኢምፓክት ሲያደርግ፣ ለምሳሌ የአንድ ሊትር ዘይት ዋጋ ከመቶ ብር ወደ ሁለት መቶ ብር አስከሌት አድርጓል። እነኚህ ሁሉ የማርኬት ሲስተሞች መበለሻሸት ህብረተሰቡን ለችግር ዳርጎታል። ነው አጠቃላይ እስካሁን ድረስ በሰው እና በከብት ላይ የደረሰው ጉዳት ምን ይመስላል? አሁን ባ በጠቀሷቸው አካባቢዎች በደንብ የማውቀው የቦረናን ነው። አዝ ኦፍ ኤፕሪል ሰቨን ሁለት ሺህ ሀያ ሁለት በወጣው መሰረት ቦረና ያለው ከብቱ ቁጥር ስድስት ነጥብ አራት ሚሊዮን ነው ተብሎ ይገመታል። ከዛ ውስጥ ሀያ ፐርሰንቱ ወይም አንድ ነጥብ ሶስቱ ኢኮኖሚካል ሎስ ደረጃ ላይ ደርሷል። ያም ምንድን ነው ወደ ስድስት መቶ ዘጠና አንድ ከብቶች ቶታሊ ሞተዋል። ስድስት መቶ ስልሳ አካባቢዎቹ ደግሞ ምንም መንቀሳቀስ አይችሉም። ለመሞት ዝግጁ ሆነው ሲነሱ እንኳን ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ በአርሶ አደሩ ወይ በአርቦቶ አደሩ ተደግፈው እንትን ሚሉ ነው እና አሁን ይሄ የሚያስነረሽ ኤፕሪል ሰባት ላይ ነው ያለው። ግን ሲዌሽኑ ስላልተቀየረ ወረስ ሲዌሽኑ ነገሮች እየተባባሱ ይመጣሉ እና ቶታሊ እንስሳቶቹን ያጣል ነው የሚባለው። ወደ ገንዘብ ሲገምቱት ወደ አስራ አንድ ቢሊዮን በኢትዮጵያ ብር አጥቷል ነው ባለ አርሶ ቦረና ላይ አንድ ነጥብ ሁለት ሚሊዮን ህዝብ ይኖራል የሚባለው። ከዛ ውስጥ ወደ ስድስት ሺህ የሚሆኑ ሃውስሆልዶች መቶ ፐርሰንት እንስሳቶቻቸውን አጥተው ለስደት እና ለሌሎች አላስፈላጊ አይነት የዕለት ጉርስ የማግኛ ሲስተማቸው መቶ ፐርሰንት የተበላሸባቸው ናቸው ተብሎ የወጣ ቁጥር አለ። የሰው ህይወት ሞት ላይ እስካሁን ምንም የመጣ የለም፣ ግን ስጋቱ አለ። ኒውትሪሽን እጥረት የታየባቸው እናቶች እና ህጻናት ቁጥር አርባ አራት ፐርሰንት ጨምሯል። ቶሎ መፍትሄ ካልተሰጠና አሁን እነዚህ ማልኖርሽ የተባሉ ህጻናትና እናቶች በወቅቱ ትሪትመንቱን ካላገኙ ይሄ ስጋት አለ። እንግዲህ አሁን ደግሞ የበልግ ዝናብ የሚጠበቅበት ጊዜ ነበረ። በቂ ዝናብ እየዘነበ እንዳልሆነ በሜትሮሎጂም ትንበያውም ያሳያል። እና በቀጣይ ይሄ በድርቁ ላይ የሚያስከትለው ተጽዕኖ ምን ይመስላል? የእኛን አይነት አክሽን አጌነስት አንገር ድርጅት፣ የእኛ አይነት ድርጅቶች ለከብቶችም ቀለብ ማቅረብ መድኃኒትም ማቅረብ እየሞከርን ነው። መንግስትም፣ ሌሎችም እንደኛው ተመሳሳይ አይነት ድርጅቶች፣ ጤናና በስነ ምግብ ዙሪያ ብዙ እያገዝን ነው ትርጉም ያለው እንስሳቶች ሞተዋል ብያለሁኝ። እነሱን ነገሮች ጥንቃቄ ባለው ሁኔታ ወይ መቀበር ወይ መቃጠል፣ ምናም ካልሆነ አሁን እቺ የምትጥሏ አነስተኛ ዝናብ ደግሞ ሌላ አይነት በሽታ አተቶር ኮሌራ የሚባል አይነት በሽታ አለ እነሱ እነሱን እንዳያመጣም ስጋት አለበት ዞኑና ማህበረሰቡና ኦልሬዲም ጉዳቱ እየተከሰተ ሊሆን ይችላል እና ለቀጣዩ የአለም አቀፍ ማህበረሰቡ እንደዚህ አይነት ድጋፎችን ለማድረግ ጆሮውን ቢሰጠን እላለ። የሞቱትን ለመቅበርና ለማቃጠል ራሱን ቻለ ሌላ ምክንያቱም በጣም ትልቅ ቁጥር ያለው አንድ ነጥብ ሶስት ምናምን አካባቢ ወር ስድስት መቶ ምናምን ሺህ እንስሳቶች መሞት ማለት ብዙ ነው። ደቁት በህብረተሰቡ መኖሪያ አካባቢ ላይ ነው። በጥንቃቄ አይደለም የተነሱት አንዳንድ አስስመቶች ስናደርግ ስናይ እና አነስተኛ ቢሆን ዝናቡ የጀመረበት አካባቢ ስላለ በአነስተኛ ሁኔታ ጥቅም ባይሰጥ እንኳን ለዚህ ለጉዳት ስለማያዝ አብዛኛው ሚኒትሪያል አክተር ኮንሰርን ነው። እንግዲህ የአየር ንብረት ለውጥ ከጊዜ ወደ ጊዜ እየተባባሰ የሚሄድ ችግር ነው። አለም አቀፍ ችግር ነው። በዚህ የሚቀጥል ከሆነ ደግሞ በድርቅ የተጠቁት አካባቢዎች የሚኖሩት ሰዎች እጣ ፈንታቸው ምንድን ነው የሚሆነው? ህብረተሰቡ ዘላቂነት ባለው መንገድ እራሱን በምግብ እንዲችል ማድረግ የሚቻለው እንዴት ነው? መሆን ያለበትም ብለው ዓለም አቀፍ የአየር ሁኔታን ኢምፓክት እያደረጉ ያሉ ትልልቅ ሀገሮች እና ሂውጅ ሀብት ያላቸው የዚህ ዓለም ላይ እየመጣ ያለውን የተፈጥሮን መፋለስ፣ እንደምሳሌ ይሄን አካባቢ ጠቅሳለሁ። ምንም ኮንትሪቢውት ሳያደርግ ነው እንደዚ አይነት ኢምፓክቱን እያየው፣ የኑሮ ሲስተማቸው እንዲቀየር ከዚ አካባቢ የሚገኘው ሀብት ወደዚህ ሞብላይዝ መደረግ አለበት። ለምሳሌ አንድ ቀንም ጠብ የምትለው ዝናብ ትርፉ ነ ጎርፎ ሄደው የሚሄደው እንትን ለማለት ትልልቅ የአፈር ዳሞች መንግስት በአቅሙ እየሰራ ነው ያለ አንድ ሁለት ሶስት አራት እየተሰሩ ነው። እንደዚህ አይነት ዳሞች ቢገነቡ ሌሎች ረዥም ትልቅ ሀብት የሚፈልጉ የከርሰ ምድር ውሃ ስራዎች ቢሰሩ እና ሌሎች ደግሞ ሶፍትዌር ፓርቶች ህብረተሰቡ ወይም አካባቢ ላይ የሚኖረውትን የእንስሳት አረባቡ ዘዴውን እንዲቀይር ሲቀይር ምን ምን አይነት ኢንፑቶች ያስፈልጉታል የሚለውን ነገር ሀብት ተገኝቶ ካልተደረገ ይሄኛው እሳት ማጥፋት ብቻ ነው የሚሆኑ እና ሎንግ ተርም እንትሩ በዛ አይነት መልክ ቢቃይ ነው በእርዳታ ብቻ የሰው ህይወት በዘላቂ ሁኔታ ማቆየት የሚቻል ስለማይመስለኝ በዛ አይነት መልክ የሚታስብ። አቶ ሰለሞን ስለነበረን ቆይታ በጣም ነው የማመሰግነው። እግዚአብሔር ስጥልኝ። በጣም አመሰግናለሁ። ከእነዚሁ ለአደጋ አደጋ ከተጋለጡ አካባቢዎች የምናቀርብላችሁን ዘገባዎች እየተከታተልን ማቅረባችንን እንቀጥላለን። በነገራችን ላይ የኢትዮጵያ ሜቴዎሮሎጂ ኤጀንሲ ባወጣው ትንበያ በመጪዎቹ ሶስት ተከታታይ ቀናት ውስጥ አነስተኛ የሚባል ዝናብ ወይም እርጥበት እንዳለ ያሳያል። ለምሳሌ ሞያሌና ና ነጌላ አካባቢ እንደዚሁ አነስተኛ ዝናብ አለ። ከፍተኛ ሙቀታቸው ከ 26 ዲግሪ ሴልሽየስ እስከ 29 ነው። ዝቅተኛ ሙቀታቸው 15 ዲግሪ ሴልሽየስ ነው። ጎዴማ አካባቢ እንደዚሁ አነስተኛ ዝናብ አለ። ከፍተኛው 36፣ ዝቅተኛው 22 ዲግሪ ሴልሽየስ ነው። መልእክታለን እንለፈው። ደዚያ ጋቢና ቪኦኤ አርብ ሚያዝያ 14 2014 ዓ ምት በሚኖረው የቀጥታ ስርጭት በውጭ ሀገራት የሚኖሩ ወጣቶች ባህልና ትውፊታቸውን ለመጠበቅ በሚያደርጉት ጥረት ዙሪያ ውይይት ያከናውናል። ወጣቶች የተለያዩ ባህሎችን ለማስታረቅ ከአዳዲስ ባህሎችና ትውፊቶች ጋር ለመላመድ በሚያደርጉት ጥረትና በገጠሟቸው ፈታኝና አስደሳች ገጠመኞች ዙሪያም እንነጋገራለን። በዚህ ልዩ የበዓል ስርጭት ላይ ልምዳችሁን ማካፈል የምትሹ አስተያየትና ጥያቄያችሁን ማጋራት የምትፈልጉሉ በውስጥ መስመር ስልካችሁን አስቀምጡልን፣ ደውለን እናገኛችኋለን። አሊያም ደግሞ አስተያየታችሁን ከዚህ መልእክት ስር ተውልን፣ በመሰናዷችን ውስጥ እንዲካተት እናደርጋለን። ጥያቄዎቻችሁን በስልክ ለማድረስ የመደመር ምልክትን ተጭናችሁ 12022059942 የውስጥ መስመር 14 ላይ በድምፅ የተቀረጸውን መመሪያ ተከትላችሁ ጥያቄዎቻችሁን አኑሩልን። የዋትሳፕ ቁጥራችን የመደመር ምልክት 12022513505 ነው። መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ተሳተፉ። ጋቢና ላይ ተከታተሉት። የአስተያየቶቻችሁ ክፍለ ጊዜ ደግሞ ይቀጥላል። እንደምን ዋላችሁ እንደምን ከረማችሁ። ቪኦኤዎቹ፣ ሰላም ናችሁ ወይ? ሰላም ይጠብቃችሁ። ስለ ኦቲዝም ያነሳችሁት ነገር ብዙ አስተያየት ሊሰጥ ይፈልጋሉ። ለሚቀጥሉም ዛሬ ብቻ ሳይሆን ከፍተኛ ቤተሰቦቹ ከፍተኛ ችግር ላይ ነው ያለው። ተመልካች የለም፣ የሚያይ የለም፣ የሚመለከት የለም፣ የሚረዳ የለም፣ የሚያግዝ የለም። ሌላ ቀርቶ በታክሲ ውስጥ በሚሳፈሩበት ጊዜ ሰው በጣም ይከፋል። መቀመጥ አጠገባቸው መቀመጥ አይፈልግም፣ ይንቃቸዋል፣ ተነስቶ ከአጠገባቸው ሌላ ቦታ ይቀመጣል። በጣም በቤተሰቡ ዘንድ ያልታወቀ በሽታ ስለሆነ እጅግ እጅግ ሊታሰብበት ሊተኮርበት ይገባል። በተለይ መንግስት መንግስት አንድም ነገር ለዚህ ትኩረት የሰጠኝ ነገር የለም። ኦቲዝምን ግን ትምህርት ሚኒስቴር አውቅም፣ መንግስት አውቅም፣ ምንም ነገር የሚታወቅ ነገር ይገዛ አደርግም። በጤ ለጤናዎቹ ልጆች ምግብ እየተዘጋጀ ደብተር እስክሪብቶ ሁሉ ነገር የተዘጋጀ ይረዳሉ። ኦቲዝምን የሚያዩ የለም። የተኛው መንግስት ያለፈውም፣ ይህኛው የምንም ነገር ለኦቲዝም የተደረገለት የለም። እባካችሁ እችን ነገር ለሚመለከተው ክፍል አስተላልፉልን ኦቲዝምን ተመልከቱት፣ እዩት፣ አግዙት፣ ከጎኑ ቁሙ። እናቶች በጣም ተቸግሯል። ቤት ውስጥ ተደብቆ ነው ያሉ። ማውጣት አስፈርቷቸዋል። እጅግ በጣም የሚያሳዝን በሽታ ነው። ዛሬ ቦታ አልተሰጠም። እንደምታ ብዙ ሚሊዮን ሰዎች በዚህ እየተለከፉ ናቸው። መድኃኒት እንደሌለው ያ እየተነገራቸው ነው። መፍትሄ እንደሌለው ማንም ሰው የሚያውቀው ነገር የለም። ብዙ እገዛ ቤተሰቦች ከነሱ ጋር ስላለፉ ነው። ስለወደቁ ነው። ስለዚህ እባካችሁ እባካችሁ እችን መልእክት አስተላልፉልኝ። በጣም አመሰግናሉ፣ ለምታደርጉት ትብብር በቅድሚያ አመሰግናሉ። ደህና ዋሉ፣ ደህና ዋሉ፣ ደህና ዋሉ። ቪዎች እናመሰግናለን። እኛም ለአስተያየትዎ እንሆ አድርሰናል። ይህ የአሜሪካ ድምፅ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ባለፈው ህዳር የተደረገው እንደ ኤሮፓ አቆጣጠር የ2021 የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ወይም ካፕ 26 እንደ ኤሮፓ አቆጣጠር በ2015 በፓሪሱ ስምምነት ወደ ተደረሰባቸው ግቦች ለመቃረብ ትልቅ ግፊት አድርጓል። በአየር ንብረት ላይ የደረሰውን ቀውስ በአስቸኳይ ለመፍታት ነፍሳትንና ሕይወትን በመታደግ በሚሊየን የሚቆጠሩ የሥራ ዕድሎችን እንዲሁም ጤናማና ንጹህ ዓለምን ለመፍጠር የገባውን ቃል መፈጸም የዓለም ማኅበረሰብ ድርሻ ነው። የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ወይም ካፕ 26 ወደ 200 የሚጠጉ አገሮች አንድ ላይ እንዲመጡ አድርጓል። ይህም የዓለምን ሙቀት መጠን በ1.5 ዲግሪ ሴልሽየስ ዝቅ ለማድረግ እንዲሁም የካርቦን ዳይ ኦክሳይድ ልቀትን እንደ ኤሮፓ አቆጣጠር እስከ 2030 ድረስ በ45 ከመቶ በመቀነስ በመቶኛው አጋማሽ አመት ልቀቱን ወደ ዜሮ ማውረድና ሌሎቹን የግሪንሃውስ ጋዝና ልቀት በሚገባ መቀነስን ይመለከታል። በዩናይትድ ስቴትስ የፕሬዝደንቱ ልዩ የአየር ንብረት ልዑክ ጆን ኬሪ ባለፈው ኅዳር ግብጽ ሻርም አልሼክ ውስጥ በተደረገው የኮፕ 27 ጉባኤ ሲናገሩ አሁን እነዚያን ቢሆኖች ወደ ተፈጻሚ ትዕዛዞች ለመቀየር በዝግጅት ላይነን ብለው ነበር። ጆን ኬሪ የአዳዲሶቹ ተጨማሪ የተፈጻሚ እቅድ የመጣውም እዚ ጋ ነው ካሉ በኋላ ይህ ማለት የተገባውን ቃል መተግበር ያልጠነከሩ ቁርጠኝነቶችን ማጠናከር እንዲሁም እቅዶቹ ጨርሶ በሌሉበት ቦታ ደግሞ አዳዲስ ቁርጠኝነቶች፣ ጥረቶች መፍጠር ናቸው ብለዋል። 65 ከመቶ የሚሆነውን የዓለም አገር ውስጥ ምርቶች የሚያቀርቡት 1.5 ዲግሪ ሴልሽየስ እንዲሆን የገቡትን ቃል ለመጠበቅ ተስማምተዋል። እነዚያ አገሮች የገቡትን ቃል ተፈጻሚ የሚያደርጉበትም ጊዜ አሁን ነው። የስሌቱ ተጨማሪ ክፍል እንደሚያመላክተው ከዚያ ውስጥ 35 ከመቶ የሚሆነው የምጣኔ ሀብት ድርሻ ያላቸው ሳይንቲስቶች እንደሚሉት የህልውናን መቀጠል ለማረጋገጥ አብረው መሰለፍ ይኖርባቸዋል። ጆን ኬሪ እውነታው ተፈጻሚ መሆን የሚገባቸው ሌሎች ቃል የተገቡ በርካታ ነገሮች መኖራቸው ነው ይላሉ። ከነዚህ መካከል በዓለም የዓለም አቀፍ የሜቴን መጠንን ለመቀነስ የተገባው ቃል እንዲሁም የዜሮ ልቀትና የቅሬታ አካል ነዳጅ ቅነሳ እንዲቆም፣ የደን ጭፍጨፋ እንዲያበቃ እንዲያበቃና በተገባው ቃል ላይ አገሮች ሌላ ተጨማሪ ቃል እንዲገቡ ይጠይቃል ብለዋል። በተጨማሪም ለአየር ንብረት ለውጥ ተጋላጭ የሆኑ ሰዎችና ማህበረሰቦችን ዓለም እንዲጠብቃቸው ጆን ኬሪ ጥሪ አድርገዋል። በብዙ ቦታዎች ነገሮች በተለመደው መልኩ ቀጥለዋል ያሉት ኬሪ ሰዎች በመጨረሻ ላይ የሚደረገውን መረባረብ መርጠዋል። ይህን ማቆም አለብን። ካሁን በኋላ ከገጠሙን ከባድ አደጋዎች አንጻር እንደ ወትሮ በተለመደው መንገድ ዝም ብለን ለመሄድ አንችልም ብለዋል። አያይዘውም አሁን ፍኖተ ካርታ አለ፣ እሱን ብቻ መከተል ይኖርብናል በማለት የምናደርገውና የማናደርገውን ነገር መወሰን የሁላችንም ኃላፊነት ይሆናል ብለዋል።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 የተከበራችሁ አድማጮች ተመልካቾች እንዲሁም ተከታዮቻችን እንግዲህ ዝግጅታችን ሊጠናቀቅ ጥቂት ሰከንዶች ይቀራሉ አጠር አጠር ያሉ መረጃዎችን ላካፍላችሁ የኢትዮጵያ ሙቀት ነገ ከፍተኛው የአዲስ አበባ ከፍተኛው 28 ዝቅተኛው 13 መሆኑን የኢትዮጵያ ሜቴዎሮሎጂ ኤጀንሲ ተንብዮአል ከፊል ደመናማ ትሆናለች ከተማዋ ዶላር የመግዣ ዋጋ የባንክ 51 ብር ከ27 መሸጫው 52 ብር ከ30 ሳንቲም ነው የተከበራችሁ አድማጮች ዝግጅታችን ተጠናቀቀ በመላ ባልደር ች ስም በዚሁ እሰናበታችኋለሁኝ። ፕሮዲውሰሩ ኤልያስ አስማረ፣ እንደዚሁም ዋና አዘጋጅ ጽዮን ግርማ፣ ዌብና ማኅበራዊ ላይ አበባየሁ ገበያዋለች። በስቱዲዮ ራብ ማክሊልና ኦድሬስ ሬጅስ አብረውኝ ናቸው። ሳስተናግዳቸው የቆየሁት ሰሎሞን አባተ ነኝ። በመላ ባልደረቦቼ ስም በዚሁ እሰናበታለሁ። ሰላም ጤና ይስጥልኝ። ወደናለሁ